እንደምናመሻችሁ የጋቢና ቪ አድማጮች የዕለተ አርብ ጥር 13 2014 ዓ ም ምሽት ዝግጅታችን ከአሜሪካ ድምፅ ራዲዮ ዋሽንግተን ዲሲ ጀምሯል። ለዛሬም ወቅታዊ ጉዳዮችን የሚዳስሱና ወጣቶችን የሚያስተምሩ የሚያዝናኑ ያልናቸውን ፕሮግራሞች አዘጋጅተናል። ከነዚህ መካከል ጥቂቶቹን እናሰማችሁ። በራብ በመድኃኒት መጣት የለም ስለተዋልኮ ከባለሙያዎችና ከሐኪሞች ምንም የለንም። ይኸው ክፍት ነው ተብያለሁን እንደዚህ በማለታቸው ደግሞ እኔ ምን ያርጋለው? እነሱስ እያየሁት አይደለም። እንዲ ራሴ በቃ ወደሞት የምጠብቀው ያለሁት እንጂ ምን የምጠብቀው ነገር የለኝም። ካሁን ሰአት በትግራይ በመድኃኒትና በሕክምና መሳሪያዎች እጥረት ምክንያት ጊዜያቸው ያለፈባቸው መድኃኒቶች ለታካሚዎች እየተሰጡ ነው ሲሉ የጤና ባለሙያዎች ተናግረዋል። በዚህ ዙሪያ ዘገባ አለን። ዘገባ አለን። because what we hear on international media is not what we experience. ለእኔ ከውጭ የመጣ ሰው እዚህ መጥቶ ያየውን ሊመሰክር ጥሩ ይመስለኛል። ምክንያቱም በዓለም አቀፍ ሚዲያ የምንሰማው እዚህ ካይ ነው የተለየ ነው። ፍጹም የተለየ ነገር ነው ገጠመን። ሰሞኑን በአዲስ አበባ ቆይታ ያደረገው የደቡብ አፍሪካው ማህበራዊ አንቂ ሎንታታ ታክስን ይሰማችሁት። በምሽቱ እንግዳችን ነው። አብራችሁን ከቆያችሁ ሌሎች ጥንቅሮችም ይኖሩናል። ፕሮግራሙን በመምራት አብሬያቸው የማመሸው ስመኝሽ የቆየነኝ፣ በቅንብሩ ንጉሱ ታምሬ አብሮኛለ። አሁን በቅድሚያ ከሀገር ውስጥና ከውጭ ላሰባሰብናቸው ዜናዎች የደንገረመው አመሰግናለሁ ስመኝሽ። የተባበሩት መንግስታት ድርጅት ዋና ጸሐፊ ቃል አቀባይ ስቴፋኒ ዱጃሪክ በትላንትና እለት በነበራቸው እለታዊ ማብራሪያ እንደ አውሮፓውያን አቆጣጠር ከታህሳስ 14 2021 ዓ.ም ጀምሮ ላለፉት አምስት ሳምንታት በሰመራ፣ አባላ፣ መቀሌ በኩል አፋር ክልል ላይ እየተካሄደ ባለው ግጭት ምክንያት ወደ መቀሌ ምንም አይነት የእርዳታ አቅርቦት አልደረሰም ሲሉ አስታወቁ። ቃል አቀባዩ ከባለፈው ነሐሴ ወር ጀምሮ ምንም አይነት ነዳጅ ወደ ክልሉ እንዳልገባ በመግለጽ የእርዳታ ድርጅቶችን በቂ የነዳጅ አቅርቦት እያገኙ አይደለም ብለዋል። በዚህ የተነሳም የተባበሩት መንግስታት ድርጅትና አጋሮቹ የምግብ የመድኃኒትና የተመጣጠኑ አልሚ ምግቦችን እርዳታ ለመቀነስ ጊዜውን ለማስተላለፍና ለመሰረዝ መገደዳቸውን አስታውቋል። ከሶስት ሳምንታት በፊት እንደ ሮፓን አቆጣጠር ከጥር ስድስት እስከ አስራ ሁለት በትግራይ ላሉ ለአስር ሺ አምስት መቶ ሰዎች የምግብ ድጋፍ መደረጉን የገለጹት ዋና ጸሐፊው ነገር ግን በክልሉ በየሳምንቱ ድጋፍ የሚያሻቸው ስምንት መቶ ሺህ ሰዎች አሉ ብለዋል። ይሁንና በአሁን ሰአት ያለው የምግብ ክምችት ለ28,000 ሰዎች ብቻ የሚበቃ ነው ሲሉም ገልጸዋል። በሌላ በኩል የኩፍኝ በሽታ ክትባት ዘመቻ በጥር ወር መጀመሪያ ላይ ለ800,000 ሕጻናት እንዲደርስ ታስቦ ቢጀመርም ነገር ግን ክትባቱ እስካሁን ድረስ የደረሰው ለ145,000 ሕጻናት ብቻ ነው ብለዋል። በተመሳሳይም በአማራ ክልል ባለፈው ሳምንት ለ578,000 ሰዎች፣ በአፋር ክልል ደግሞ ለ47,000 ሰዎች እርዳታ እንደደረሳቸውም አስታውሰዋል። ዩናይትድ ስቴትስ የሩሲያ ዋግነር ቡድን ቅጥረኛ የሆኑ ወታደሮች ማሊ መግባታቸውና በሩሲያ የጦር ኃይሎች እየተደገፉ መሆኑንም አረጋግጫለሁ አለች። የዩናይትድ ስቴትስ በአፍሪካ የጦር አዛዥ የሆኑት ጀኔራል ስቴፈን ታውሰንድ የዋግነር ቡድን በማሊ ይገኛል። አሁን በመቶዎች የሚቆጠሩ ወታደሮች ወደዛ ገብተዋል ሲሉ ለአሜሪካ ድምጽ በትላንትና እለት አረጋግጠዋል። ከዚህ በተጨማሪም ጄኔራሉ ወታደሮቹን የሩሲያ አየር ኃይል አውሮፕላን ነው እያደረሳቸው ያለው አለምም ይሄ ነገር ሲካሄድ ተመልክቷል። ይሄ ለእኛ አሳሳቢ ጉዳይ ነው ብለዋል ጄኔራሉ። ቻይና በአፍሪካ አሜሪካንን እየተገዳደረች ያለች አለም አቀፍ ተወዳዳሪ መሆኗን ገልጸው በኢኳቶሪያል ጊኒ የባህር ኃይልና ወታደራዊ የጦር ሰፈር ለመገንባት እቅድ አላት ብለዋል ጄኔራሉ። እኛ ኢኳቶሪያል ጊኒን ከቻይናና ከዩናይትድ ስቴትስ ምረጪ እያልናት አይደለም። ነገር ግን አለም አቀፍ አጋሮቻቸውንም ሆነ የራሳቸውን ጉዳይ እንዲመረምሩ ነው የምናስታውሳቸው። ምክንያቱም የቻይና ጦር በኢኳቶሪያል ጊኒ አለ ማለት ለእኛና ለአጋ ሮቻችን እጅግ አሳሳቢ ነው ብለዋል። በምዕራብ ጋና ትላንት ሐሙስ እለት ለማዕድን አገልግሎት የሚውሉ ተቀጣጣይ ነገሮችን የጫነ ከባድ መኪና ከሞተር ሳይክል ጋር ተጋጭቶ በደረሰ አደጋ የ17 ሰዎች ህይወት ሲያልፍ ሌሎች 59 ሰዎች ደግሞ መጎዳታቸውን የጋና መንግስት አስታወቀ። ፍንዳታው በጎዳናው ላይ ትልቅ ጉድጓድ የፈጠረ ሲሆን ከ10 በላይ የሚሆኑ ህንፃዎችም ወደ ዶጋ አመድነት ቀይሯቸዋል። ፍንዳታው ቦጎሶ ተብላ በምትታወቀው ከተማ አቅራቢያ ከዋና ከተማዋ አክራ በ300 ኪሎ ሜትር ርቀት ላይ እንደደረሰም አጃንስ ፍራንስ ፕሬስ ዘግቧል። በመጨረሻም በቀጣዩ ሳምንት የታሊባን ተወካዮች በኦስሎ ከኖርዌይ ባለስልጣናት ጋር እንደሚገናኙ የኖርዌይ የውጭ ጉዳይ ሚኒስቴር አስታወቀ። የአፍጋኒስታን የሲቪል ማህበረሰብ ተወካዮች ተነገ ወዲያ እሁድ ኦስሎ ገብተው እስከ ቀጣዩ ማክሰኞ ድረስ የሚቆዩ ሲሆን ታሊባን ከኖርዌይ ባለስልጣናትና ከሌሎች አጋር ሀገራቶች ጋር በአፍጋኒስታን ስላለው የእርዳታ አቅርቦትና የሰብአዊ መብት አያያዝ ይወያያል ሲል የኖርዌይ የውጭ ጉዳይ ሚኒስቴር አስታውቋል። አድማጮች ለአርብ ምሽት ይዤላችሁ የቀረብኩት አጫጭር ዜናዎች ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪ መሰናዶች ጋር ታምሹ ዘንድ እጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። ፕሮግራማችን በአጭር ሞገድ በ25 ሜትር ባንድ 12040 ኪሎ ሄርዝ፣ በ19 ሜትር ባንድ 15580 ኪሎ ሄርዝ ይተላለፋል። በተጨማሪም ፕሮግራማችንን በዌብሳይታችንና በፌስቡክ የማህበራዊ ሚዲያ ገጻችን ላይ በቀጥታ መከታተል ትችላላችሁ። አሁን ወደ ቀዳሚው ዝግጅታችን እናልፋለን። የመድኃኒትና የሕክምና መሳሪያዎች ላለፉት ሰባት ወራት ወደ ትግራይ ባለመግባታቸው ጊዜያቸው ያለፈባቸው መድኃኒቶች ለታካሚዎች እየተሰጠ ነው ሲሉ የክልሉን ጤና ጉዳይ በኃላፊነት የሚመሩ ባለስልጣናት መቀሌ ላይ ተናግረዋል። ለአንድ ጊዜ ብቻ አገልግሎት ላይ መዋል የሚገባቸው መርፌና ጓንቶች እየተደጋገሙ አገልግሎት ላይ እየዋሉ መሆኑንም የጤና ባለሙያዎቹ ገልጸዋል። ሙልጌታ ጽብሃ ዝርዝር አለሁ ወይዘሮ ብርሃን ተክለ ብርሃን ባለፈው ዓመት ጦርነቱ ሲጀመር ከሚኖሩበት የትግራይ ሰሜናዊ ምዕራብ ዞን ታሕቲ ዲያቦ ወረዳ ዓዲ ጸጸር ተብሎ ከሚጠራ አካባቢ ተፈናቅለው ወደ ሐውዜን ሂደው ከቤተሰብ ጋር ተጠልለው እየኖሩ እንዳሉ ይናገራሉ። በደማቸው የኤች አይቪ ቫይረስ እንዳለባቸው የሚናገሩት ወይዘሮዋ በመቀለ ሆስፒታል ጸረ ኤች አይቪ መድኃኒት እንዲሰጣቸው እየጠየቁ ነው ያገኘኋቸው። ላለፉት አራት ዓመታት የጸረ ኤች አይቪ መድኃኒት እየተጠቀሙ እንደቆዩ የተናገሩት ወይዘሮ ብርሃን በአሁኑ ጊዜ መድኃኒት ማግኘት አለመቻላቸው ገልጸዋል በራብ በመድኃኒት መጣት የለም ስለተዋልኩ ከባለሙያዎችና ከሀኪሞች ምንም የለንም ይኸው ክፍት ነው ተብያለሁን እንደዚህ በማላታቸው ደግሞ እኔ ምን ያርጋለሁ እነሱስ እያየሁት አይደለም እንዴ ራሴ በቃ ወደ ሞት ምጠብቀው ያለሁት እንጂ ምንም ምጠብቀው ነገር የለኝም ካሁን ሰዓት ሰው አደለንም እንዴ ተፈጠርን ሰው አደለንም እንዴ ከሱ እንደ ፍጡር ሰው መያት አለበት በቃ

በመቀለ ሆስፒታል የፋርማሲ ክፍል ኃላፊ አቶ ገብረ አባበበም ሆስፒታሉ ለተመላላሽ ታካሚዎች ይሰጥ የነበረ መድኃኒት በአሁኑ ጊዜ የለም ብለዋል። የሽኳር የለንም፣ የደም ብዛት እና እነዚህ ደግሞ ተኝቶ የሚታከምበት እና ተመላላሽ የሚታከምበት እንዲሁም የስነ አእምሮ ችግር ያለባቸው ሰው የሚመስዱት የለንም። እንደገና ለን እዚህ ተኝቶ የሚታከምበት አለ። በዚህ በኤመርጀንሲ በጊዜው በዛ ጦርነት አንዳንድ ሲቪሊያን ጉዳት ስለሚኖር እነሱ መድረግ የሚሆንም የጎዝ ግላብ ምናምንም የለም። እና እንደምታየው ያው ኦልሞስት ወደ ነን ወርደን ያለን ማለት ኤች አይቪም የለንም። ኦልሞስት እስካሁን ነበር ኦፍኮርስ ከትናንት ይጠቀሙበት ነበር። አሁንም ዛሬ ምንም የለንም፣ ሪፖርት እንደደረገል ያው የለንም። የክትዋትም እንዲሁ ማለት በአሁን ጊዜ ሆስፒታሉ የመጠቀሚያ ጊዜያቸው ያለፈ መድኃኒቶችም ለታካሚዎች እየሰጠ ነው ብለዋል። መከልከል ያለብን ምኑን ላይ የሚለው ትኩረት ማድረግ ያለበት ኢትዮጵያ መንግስትም እንደዛ ማድረግ ያለበት ይመስለኛል። የት ላይ ነው መከልከል ያለብ የሚለው ምክንያቱም መድኃኒት ነው ሰው ከላ ያለ ከሰው ልትመራ አችልም መቼም የታወቀ ነው። ስለዚህ መከልከል ያለብኝ የት ላይ ነው የሚለው አስተውሎ ነው። መድኃኒት ቢልክልን ጥሩ ነው። ሰው ይቀጥላል። መቼም ሰው አያልቅም። አንዴ የሚቀጥል ይቀጥላል። ግን መጨረሻ ይሄ ቁርሾ የታሪክ እንትን ነው እየሰራ ያለው እና መገንዘብ ያለበት የዓለም ሕዝብ መገንዘብ አለበት ብዬ አስባለ ምክንያቱ መድኃኒት መላክ አለበት። አሲስም ታይም ሌላውም እንዲሁም ማለት ነው እንጂ መድኃኒት ከተላቀ ሰው ሊኖር አይችልም። ሰው ካልኖረ ሀገር ሊኖር አይችልም። መንግስትም ሊኖር አይችልም። አሲስም ታይም ማለት ነው። በሆስፒታሉ ባለሙያዎች የሚጠቀምባቸው የእጅ ጓንት ታጥበው አገልግሎት ላይ ሲውሉ አይቻሉም። የመቅሎ ሆስፒታል ስራ አስኪያጅ ዶክተር ፊሊሞን መስፍን ላለፉት ሰባት ወራት ወደ ሆስፒታሉ የገባ የሕክምና መሳሪያና መድኃኒት የለም ብለው በዚህም ሆስፒታሉ ስራ ሊያቆም የሚችልበት ደረጃ ደርሰዋል ብለዋል። እስካሁን የነበረን ትንሽ ነገሮች ያሟጠጥ እየተከፋፈል ቆይተናል። በጣም በተለይ ከባለፈው ወር ጀምሮ አሁንም በጣም እየተባባሰ ያለው ግን ምንም አይነት መድኃኒቶች ማግኘት ወደማንችልበት ደረጃ ደርሰናል። በሽተኞቻችን ትራንስፖርት በሌለበት ባንክ በሌለበት ጊዜ በጣም ብዙ መንገድ ተጉዘው በእግራቸውም በሌላ ትራንስፖርት እጥፍ ከፍለው በጣም ብዙ ብር ከፍለው ሲመጡም መድኃኒት ልንሰጣቸው አልቻልንም። ፊታቸው እያየን እኛም ልክ እንደነሱ አዝነን ከመመለስ ውጪ ሌላ አማራጭ የለንም። በዚህ ሰዓት በሽታቸው ማወቅ ምንችልም መድኃኒቶቹ እጃችን ላይ ስለሌሉ ወደ ቤታቸው እንዲመለሱ፣ በሽታው ሌላ ነገር ካልመጣ በስተቀር ሌላ አዲስ መፍትሄ ካልመጣ በስተቀር ሞታቸውን የሚጠባበቁ ፔሽንቶች ወይም ደግሞ በሽተኞች ነው በስ ያሉ አሁን በተለይ በህጻናት በረሃብ ማልኒትሪሽን በምንለው ክትባትም የለም። ብዙ ብዙ መድኃኒቶች ክሮኒክ ዲዝ ምንላቸው እንደ ስኳር፣ ደም ግፊት ብዙ ብዙ በሽታዎች ምንም አይነት መድኃኒት የለንም። አሁን የትግራይ ጤና ቢሮ ምክትል ኃላፊ ዶክተር ኢሳያስ ሰማኒያ በመቶ የትግራይ ጤና ተቋማት ሆን ተብለው እንዲወድሙና እንዲዘረፉ ተደርጓል ያሉ ሲሆን ለደምና ሌሎች መጥረጊያ የሚሆን በሕክምና ባለሙያዎች ጎዝ ተብሎ የሚጠራ በመታጣቱ ከህዝብ ነጠላና ኩታ እየተሰበሰበ ነው ሲሉ ገልጸዋል። በምግብ እጦት የታመሙ ህጻናት እየታከሙ አይደለም ያሉት ዶክተር ሬም ክትባት ባለመኖሩም አሁን ያለው ችግር ብቻ ሳይሆን ቀጣይ ትውልድም የሚያጠፋ ነው በማለት ገልጸዋል። ሰብ ከም ቆጽሊ ክረግፈሉ አብዝ ዝክለሉ ደረጃ በፂሕና ኣለና። በአሁኑ ጊዜ ሰው እንደ ቅጠል ሊረግፍ የሚችልበት ደረጃ ደርሰናል። ስለዚህ የትግራይ የህክምና ሁኔታ በዚህ የከፋ ደረጃ ነው ደርሶ ያለው ነው ያሉት በቅርቡ የዓለም ጤና ድርጅት ይሁን የቀይ መስቀል ማህበር በትግራይ የጤና ጉዳይ አስመልክቶ የሰጡት መግለጫ ያለው ሀቅ የሚያሳይ ነው ብለዋል ዶክተር ሬም ያለው ችግር ለመፍታትና ቀጣይ ከሚፈጠር ከባድ ጉዳት ህዝቡን ለማዳን አለም አቀፍ ማህበረሰብ ተጽዕኖ በማሳደር ወደ ትግራይ በቂ የህክምና መሳሪያና መድኃኒት እንዲገባ ሊያደርጉ ይገባል ብለዋል ለአሜሪካ ድምፅ ሙልጌታ አጽባሃ መቀለም ድምጾች እየተከታተላችሁት ያላችሁት ጋቢና ቪኦኤ ነው። ወደ ተከታዩ መሰናዷችን እንለፍ። ወጣቱ ደቡብ አፍሪካዊ የማህበራዊ አንቂ ሎንታታ ላክ ሰሞኑን በኢትዮጵያ ቆይታ አድርጎ ነበር። በኢትዮጵያ የተለያዩ አካባቢዎች ተዘዋውሮ የጎበኘው ሎንታታ ኢትዮጵያውያን ለሀገራቸው ገጽታ ቀዳሚ ሚና መጫወት እንዳለባቸው ለቪኦኤ ባደረገው ቆይታ ገልጿል። ሎንታታ ከኢትዮጵያው ጦርነት ሌሎች የአፍሪካ ሀገሮች ሊማሩ ይገባል ያለ ሲሆን ለአፍሪካ ሁለንተናዊ ለውጥ ህክምና መጫወት የሚችሉት የሀገሪቱ ወጣቶች መሆናቸውንም ተናግሯል። በሌላ ጎኑ ሎንታታ አፍሪካውያን ከደቡብ አፍሪካ እንዲወጡ መጤጠል እንቅስቃሴዎችን ያስተባብራል የሚል ወቀሳዎችም ይቀርብበታል። ኬኔዲ አባተ ተጨማሪ አለው። ወጣት ታንታ ላክስ ሰሞኑን በኢትዮጵያ ቆይታ አድርጓል። የ34 ዓመቱ ላክስ አዲስ አበባ በገባበት ዕለት ወደ ኢትዮጵያ ስለመጣበት ምክንያት ለአሜሪካ ድምጽ በሰጠው አስተያየት ምክንያቱ በኢትዮጵያ ያለውን ወቅታዊ ችግር በአካል ቀርቦ ማየትና ወጣቱን ማነቃቃት ስለመሆኑ ተናግሮ ነበር። በኢትዮጵያ በነበረው ቆይታም ተዘዋውሮ ከተመለከታቸው ስፍራዎች መካከል የጦርነት ቀጠና የነበሩ አንዳንድ የአማራ ክልል አካባቢዎች ይጠቀሳሉ። እኔም ከእነዚህ አካባቢዎች አንዱ በሆነው በላሊበላ ከተማ አግኝቸው በኢትዮጵያ ቆይታው ስለታዘበው ጠየቅኩት። ምላሹ እነሆ። ለእኔ ከውጭ የመጣ ሰው እዚህ መጥቶ ያየውን ሊመሰክር ጥሩ ይመስለኛል። ምክንያቱም በዓለም አቀፍ ሚዲያ የምንሰማው እዚህ ካይ ነው የተለየ ነው። ፍጹም የተለየ ነገር ነው ገጠመን። በሕዝብና በመንግሥት መካከል ያለውን አንድነት ተመልክተናል። በአማጺው ኃይሎች ተይዘው በነበሩ አካባቢዎች ውድመቶችን ተመልክተናል። ሰዎች ለሥነ ልቦና ችግር መዳረጋቸውን እንዲሁም የተደፈሩ ሴቶችን፣ የወደሙ ትምህርት ቤቶችን፣ የጅምላ መቃብሮችም ተመልክተናል። በአንዳንድ ቦታዎች የመንግስት ቢሮዎችና ፖሊስ ጣቢያዎች ሙሉ በሙሉ ወድመዋል። እዚህ ያየናቸው ነገሮች በጣም መጥፎ ናቸው። ነገር ግን እነዚህን ጉዳቶች ለመጠገን ህዝቡ የሚያደርጋቸውን ጥረቶች ወድጃቸዋለሁ። እናም ለዓለም በተለይ ለአፍሪካ የማስተላልፈው መልእክት በትብብር ኢትዮጵያን መርዳት አለብን ነው። በኢትዮጵያ ያለው ጦርነት የእጅ አዙር ጦርነት ነው የሚል እምነት ያለው ላክስ ከዚህም ሌሎች የአፍሪካ ሀገራት ሊማሩ እንደሚገባ ያሳስባል። በ21ኛው ክፍለ ዘመን በአካል የሚሆን በስልታዊ ቅኝ ግዛት የሚገዛ አንድም የአፍሪካ ሀገር መኖር የለበትም። ስለዚህ ይህ በኢትዮጵያ የሚሆነው ለእኛ ለአፍሪካውያን ይሁን ለተቀረው ዓለም አይነ ገላጭ መሆን አለበት። ትልቅ የሚዲያ ፕሮፓጋንዳ አለ። እዚህ አብዛኛው ነገር ሰላም ነው። በጦርነቱ ከተጎዱት ውጭ ሰዎች በሚፈልጉት መልኩ እየኖሩ ነው። ይህ የኢትዮጵያ ሳይሆን የአፍሪካ ጦርነት እንደሆነ ለአፍሪካውያን መልእክት ማስተላለፍ ይፈልጋሉ። ምክንያቱም ነገ ሌሎች ሀገራትም ተራው ይጠብቃቸዋል። ለዳግም ቅኝ ግዛት እንዴት ሲስተሞች እንደሚዘረጉ እንኳን ላንረዳ እንችላለን ስለዚህ አዲስ ሀሳብ ያላቸው እንደ አብይ ያሉ ወጣት መሪዎች ያስፈልጉናል በእድሜም የገፉ ሰዎች የማይጠየቁበትን ውሳኔ ጭምር ነው የሚያሳልፉት በተፈጥሮ መንገድ ህይወታቸውን ሊያልፍ በቀረረበት ወቅት የሀያ ዓመታት ውሳኔ ያሳልፋሉ ወጣቶች ከሆኑ ግን የረጅም ዓመታት ውሳኔ ቢያሳልፉ እንኳን አንድ ሁለት ብለን ቆጥረን የወሰናችሁትን አልፈጽማችሁም ብለን የመጠየቅ እድል ይኖረናል። በአጠቃላይ በአፍሪካ የሚስተዋሉ ውስብስብ ችግሮችን ለመፍታት ትልቁን ሚና መጫወት የሚችሉት የአህጉሪቱ ወጣቶች እንደሆኑም ላክሲ ያብራራል። እኛም እንደ ወጣት የተለየን አፍሪካውያንን በሁኔታዎች አንድ መሆን አለብን። ሁልጊዜ በሚዲያ የምንሰማው ፕሮፓጋንዳ ነው። ኢትዮጵያ ሰላም አይደለችም ሰዎች ኢትዮጵያን ለቀው መውጣት አለባቸው ወዘተ ሲባል እንሰማለን። እነዚህ መገለጫዎች በዓለም አቀፍ መድረክ ስለ ኢትዮጵያ የሚያሳስቱ ናቸው። ስለዚህ እንደ ወጣት ይህንን መታገስ የለብንም። ፕሮፓጋንዳ ስነዛ፣ ይህን እንደ ማህበራዊ ሚዲያ ባሉ አማራጮች ልንከላከል ይገባል። ትኩስ አእምሮ እንዳለው ሰው ወጣቶች የራሳችን መድረክ ሊኖረን ይገባል። በዚህም የራሳችን ድምፅ ይኖረናል። አሁን ግን ድምጻችን ታፍኖ ነው ያለው። በኢንፎርሜሽን ቴክኖሎጂ፣ በሚዲያ እና በመሳሰሉት ተመሳሳይ ዝንባሌ ያለን ተሳስበን የራሳችን መድረክ በመፍጠር እኛው የምንቆጣጠረው የራሳችን ድምፅ ሊኖረን ይችላል። የኢትዮጵያ ወጣቶችም ያላችሁን ሀብት በመጠቀም ለሀገራችሁ መሟገት አለባችሁ። ኢትዮጵያን ከደቡብ ከሰሜን፣ ከሌሎች የአፍሪካ ክፍሎች ጋር በመረጃ ማሳሰር አለባቸው። ወጣቶች ስለ ሀገራቸው በውጭ ያለውን እይታ የማስተካከል ኃላፊነት አለባቸው። ከማህበረሰብ አንቂነቱና የማህበራዊ ፍትሕ ተሟጋችነቱ ባለፈ በደቡብ አፍሪካ በሚኖሩ የውጭ ዜጎች ላይ የጥላቻ እንቅስቃሴ ይመራል በሚል ትችት የሚቀርብበት ላክስ ሕጋዊ የመኖሪያ ፈቃድ የሌላቸውን የውጭ ዜጎች ከመቃወም ያለፈ እንቅስቃሴ እንደሌለው በመግለጽ ትችቱን ሲያስተባብል ይደመጣል። ይህን በተመለከተ አዲስ አበባ በመጣበት ዕለት ላነሳውለት ጥያቄም ተከታዩን ምላሽ ሰጥቶኝ ነበር። በደቡብ አፍሪካና በሌሎችም ብዙ ሀገራት ህገወጥ ስደተኞችን ማየት ሰልስቶኛል በሀገሬ ችግር ስላለ ወደ ደቡብ አፍሪካ መጥቻለሁ የሚሉ ሰነድ የሌላቸው ሰዎች አሉ። እናም ለወጣቱ ማለት የሚፈልገው ነገር ቢኖር ህገወጥ ስደተኛ የምንሆንበት ጊዜ ማብቃት አለበት። በሀገሮቻችን ምንም አይነት ችግር ይኑር፣ ወጣቶች ወደ ሀገራችን ተመልሰን ችግሮቻችን መጋፈጥና መሪዎቻችንን ማገዝ አለብን። በደቡብ አፍሪካ የሚገኙ ወጣቶች በአገራችን ችግር አለ ብሎ ቢሰደዱ ብልህ አስበው፣ ደቡብ አፍሪካም ለሌላ ተጨማሪ ቅኝ ግዛት በሯ እየተከፈተ ነው የሚሄደው። ስለዚህ ወጣቶች እያንዳንዱን ችግር መጋፈጥ አለባቸው። ወደዚህ የመጣንበት አንዱ ምክንያትም በዚህ ጉዳይ ወጣቱን ለማነቃቃት ነው። በደቡብ አፍሪካ ከሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ጋር በመሆን የኖሞር ወይም በቃ እንቅስቃሴን በመምራትም የሚታወቀው ታንታላክስ በኢትዮጵያ ቆይታው ከተለያዩ የመንግስት የስራ ኃላፊዎችም ጋር ተገናኝቷል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ እናመሰግናለን። ጋቢና ቪኦኤ ይቀጥላል። በናይጄሪያ ነዳጅ ዘይት በሚወጥባቸው ስፍራዎች ባለስልጣናት ህገወጥ ነዳጅ አጣሪዎች በስርዓተ ትንፈሳ ላይ ችግር የሚደቅን የከባቢ አየር ብክለት እየፈጠሩ ነው ሲሉ ወቀሳ አቅርበዋል። ባለስልጣናቱ ህገወጥ ነው ያሉትን ስራ ለማስቆምም በዚህ ወር እርምጃ መውሰድ ጀምረዋል። ነዋሪዎች ግን ራሳቸው ባለስልጣናቱ ነዳጅ በርካሽ ዋጋ ሊያቀርቡልን አልቻሉም በሚል ቅሬታ እያሰሙ ነው። ቲሞቲ ኦቢዞን ዘገባውን ልኮልናል። ሀብታሙ ስዩም ያቀርበዋል። በናይጄሪያ የሳውዘርን ሪቨርስ ክልል በሚገኘው አንድ ስፍራ የነዳጅ ዘረፋ እየተከናወነ ነው የሚል ጥቆማ ከደረሰ በኋላ እስከ አፍንጫው የታጠቀ የመንግስት ጸጥታ ኃይል ወደ ቦታው በመንቀሳቀስ ላይ ይገኛል። የጸጥታ ኃይሉ አባላት በነዳጅ ዘይት ማጠራቀሚያው ስፍራ ከመድረሳቸው በፊት አመቺ ባልሆነ አውራ ጎዳና ላይ ለአንድ ሰዓት ያክል መንዳት ይጠበቅባቸዋል። በስፍራው ከደረሱ በኋላ ባደረጉት ፍተሻ ሊያመልጡ የሞከሩ ተጠርጣሪዎችን በቁጥጥር ስራ ውለዋል። ከተጠርጣሪዎቹ መካከል አንዱ የሆነው ኬልቪን ፕሪንስ በዚህ ስፍራ ገንዘብ ለማፍ ለመስራት ሲሰራ እንደሰነበተ ያስረዳል። ፖሊሶቹ ሲመጡ ሌሎች ሰዎች አመለጡ። እኔ ግን ወደ ቤቴ ለመመለስ የሚያበቃ ገንዘብ አልነበረኝም። ገንዘብ ለማፍራት እየሞከርኩ ነበር። ይህ ስፍራ አገቦዶ ይባላል። በነዳጅ ዘይት በታደለ የናይጄሪያ ክልል የሚኖር ማህበረሰብ ነው። ለሳምንታት ባለስልጣናት ኬፖ ፋየር እየተባሉ የሚጠሩ ህገወጥ የነዳጅ ማውጣት እንቅስቃሴዎችን በመቆጣጠር ላይ ይገኛሉ። ኬፖ ፋየር ድፍድፍ ነዳጅን በሳት በማያያዝ አላስፈላጊውን የከሰለ ፈሳሽ በማስወገድ ነዳጅ የማጣራት ባህላዊ መንገድ ነው። በዚህ ማህበረሰብ ውስጥ ብቻ በአንድ ቦታዎች ድፍድፍ ነዳጅ ተሰርቆ እንደተከዘነ እንደደረሱበት ባለሥልጣናቱ ይናግራሉ። ነዳጅ ማቆር በሚል ይጠራል በሀገሬው ዘንድ ድርጊቱ። በቅርብ የሚገኝ አንድ ጣቢያ በፈሳሽ ተጥለቅልቆ ተገኝተዋል። ድርጊት ፈጻሚዎቹ ቀድመው ሸሽተዋል። በእነዚህ ድርጊቶች ምክንያት በተፈጠረው የከባቢ አየር ብክለት ሪቨር ስቴትስ በመባል የሚጠራው ስፍራ በአፍሪካ በእጅጉ የተበከለ ከባቢ አየር ካላቸው ስፍራዎች መካከል አ አንዱ እንዲሆን አድርጎታል። ባለሥልጣናት በሕገ ወጡ ተግባራት ላይ ጫና ለማሳደር ዓላማ እንዳላቸው ይናገራሉ። ሳሙኤል ኖዋንስኪ ከቀጠናዊ መሪዎቹ መካከል አንዱ ናቸው። ወንጀለኞች ማናቸውንም ነገሮች ለማድረግ ማሴር መጀመራቸውን እናውቃለን። እኛ ግን ይሄ አያሳስበንም። እኛም በዚያው ልክ ተዘጋጅተናል። ይህ ጦርነት ነው። እናውቃቸዋለን። የስም ዝርዝራቸዋለን ስማቸው በይፋ እንዲታወጅ ተፈላጊ እንደሆኑ እንዲታወቅ አድርገናል። በሕገ ወጥ ነዳጅ አጣሪዎች ምክንያት የተጎዳ መሬትን ወደ ነበረበት ለመመለስ እስከ 75 ዓመታት ድረስ እንደሚወስድ ባለሥልጣናት ይናገራሉ። የክልሉ አስተዳዳሪ ይሰውም ዊኪ ሕገ ወጥ በሆነው ሥራ ውስጥ ተሳትፈዋል ያሏቸውን 19 ግለሰቦች ይፋ አድርገዋል። ያሉበትን ለሚጠቁም አምስት ሺህ ዶላር ጉርሻ ተዘጋጅቷል በዚህ ሳምንት የናይጄሪያ ህገ አውጪዎች በነዳጅ ማጣራት ሂደት ወቅት በሚወጣ የጠለሸ ጭስ ከባቢ አየርን መበከል ይቆም ዘንድ ጥሪ አቅርበዋል ለአምባሻጨዋ ሶሳ ጎልድን የመሰሉ ነዋሪዎች ግን ህገ ወጦቹ ነዳጅ አጣሪዎች በርካሽ ነዳጅ እንደሚያቀርቡ ጠቅሰው ተግባራቸው እንዲያቆሙ ከተደረገ የእሳቸውን የመሰሉ የንግድ እንቅስቃሴዎች አደጋ እንደሚጋረጥባቸው ይናገራሉ ቤተሰቤን ለመመገብ የሚያስችለኝን ትንሽ ትርፍ የማገኝበት ስለሆነ ይህንን ስራዬን ማቆም አልችልም። ባለቤቴ በህይወት የለም፣ ረዳትም የለኝም። ከእነሱ ስገዛ ለልጆቼ የሚሆን ጥቂት ገንዘብ አተርፋለሁ። ይሄ ባለበት ሁኔታ ናይጄሪያ የዛሬ ሁለት ዓመት ገደማ አቅማቸውን ለማሳደግ በሚል የዘጋቻቸውን የነዳጅ ማጣሪያ ጣቢያዎች ዳግም ለመክፈት ፈተና ገጥሟታል። ተቼዎች በሙስና የተሳሰረው የመንግስቱ ስርዓት ሂደቶችን በማጓተት ናይጄሪያ የኃይል ፍላጎቷን ከውጭ በሚገቡ ምርቶች እንድትሸፍን አድርጓታል ይላሉ። ባለስልጣናት ግን ነዳጅ ዘይት የሚሰርቁና በሕገ ወጥ መንገድ የሚያጣሩ ክስ እንደሚቀርብባቸው፣ ለእስርም ሊዳረጉ እንደሚችሉ አስጠንቅቀዋል። የመጨረሻው ዘገባችን በታንዛኒያ ሴቶች ራሳቸውን ከጾታዊ ጥቃት ለመከላከል የቦክስ ስልጠና መውሰድ ጀምረዋል ይለናል። ቻርልስ ቾምቤ ከዳሬ ሰላም ያደረሰንን ዘገባ ኤደን ገረመው ታቀርበዋለች። ሌላ ዩሱፍ የቦክስ ስፖርት እየሰለጠነች ነው። እለት እለት ምሽት ላይ ወደ ማሰልጠኛው ትመጣለች። ይሄ ስፖርት ጾታዊ ጥቃትና ትንኮሳ እንዳይደርስብኝ ራሴን የምከላከልበት ነውም ትላለች እኔም ሆንኩ ሌላ ሰው ላይ ጾታዊ ጥቃት ቢደርስ ይሄ ስፖርት እራሳችንን እንድንከላከል ያግዘናል። ከታንዛኒያ የስታስቲክስ ቢሮ የተገኘ መረጃ እንደሚያሳየው እድሜያቸው ከ15 እስከ 49 ያሉ ከ40 በመቶ በላይ የሚሆኑ ታንዛኒያውያን ሴቶችና ልጃገረዶች በህይወት ዘመናቸው አንዴ ጥቃት ይደርስባቸዋል ይላል። ከእነዚህ ውስጥ 17 በመቶ የሚሆኑት ደግሞ ወሲባዊ ጥቃት ነው የሚደርስባቸው። ከኮቪድ-19 ወረርሽኝ መከሰት አንስቶም የሴቶች ጥቃት መጨመሩን የማህበረሰብ ደህንነት ባለሙያ የሆኑት ጆይስ ማኬቴ ይናገራሉ። 2019 ሲከሰት እጅግ ብዙ የጾታ ጥቃቶች ይፈጸሙ ነበር፣ ነገር ግን እነሱን መዝግበን የምናስቀምጥበት ሁኔታ አልነበረም። የቦክስ ስፖርት አሰልጣኙ ከዋሜ ከሐማስ አንዳንድ ሴቶች ራሳቸውን ለመከላከል ብለው ስልጠናውን ከጀመሩ በኋላ ይወዱታል ይላል። በጎዳና ላይ ትንኮሳ ሲገጥማቸው ራሳቸውን ለመከላከል ብቻ መጥቶ የሚማሩ አሉ። ነገር ግን ስልጠናውን እየገፉበት ሲመጡ ይወዱትና የቦክስ ተጋጣሚ መሆን እፈልጋለሁ ይላሉ። ምንም እንኳን እስካሁን ድረስ ውድድር ላይ ባትሳተፍም ላይላ ከነዚህ መካከል አንዷ ናት። በተመሳሳይ ሌሎች ሴቶችም እራሳቸውን ለመከላከል ቦክስ እንዲለማመዱ ታበረታታለች። ላችሁት ያላችሁት ጋቢና ቪኦኤ ከአሜሪካ ድምጽ ራዲዮ የሚተላለፍ የወጣቶች ድምጽ ነው። አሁን ደግሞ በኃይለ ኢየሱስ ግርማ የጥንት የጠዋታው ሙዚቃ እረፍት እናድርግ።

ሶስት ግርማ ነበር ዘና ያደረገን። አድማጮች ለምሽቱ የያዝናቸው ፕሮግራሞች ተጠናቀቁ። አብረናቸው ያመሸነው ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ንጉሱ ታምሬና እኔም ሳስተናግዳቸው ያመሸሁት ስመኝሽ የቆየንን ፕሮግራማችን በየዕለቱ በተለመደው የአጭር ሞገድ በ25 ሜትር ባንድ 12040 ኪሎ ሄርዝ በ19 ሜትር ባንድ 15580 ኪሎ ሄርዝ ላይ ይተላለፋል። በተጨማሪም ፕሮግራሞቻችንን በዌብሳይታችንና በማህበራዊ ትስስር ገጾቻችን በቀጥታ መከታተል ትችላላችሁ። እንዲሁም በፕሮግራማችን ላይ ያላችሁን አስተያየቶች በፌስቡክና እና በትዊተር ገጻችን አት ቪኦኤ አምሃሪክ በማለት ልታደርሱን ትችላላችሁ። በነገው እለት በሌሎች ጥንቅሮች በዳግም እስከምንገናኝ የነገ ሰው ይበለን። መልካም ምሽት።